ኢትዮጵያ በጋዜጦች የተሰኘው ዝግጅታችን በሳምንቱ ስለ ኢትዮጵያ ከተጻፉት የተወሰኑትን ጭንቆ ያቀርባል። የእሳት ቃጠሎ ደርሶበት የነበረው የኢትዮጵያ ድሪም ላይነር አይሮፕላን አገልግሎት ጀመረ፣ ከሳውዲ አረቢያ የተመለሱት ኢትዮጵያውያን ሁኔታ፣ ከቻይና ኩባንያዎች ጋር የተደረገው የቴሌኮም ኮንትራት ተነቀፈ የሚሉትን ርዕሶች ነው ዛሬ የምንመለከተው። ዩኤስኤ ቱዴይ የተባለው የአሜሪካ ጋዜጣ በለንደን ሂትሮ አይሮፕላን ማረፊያ ላይ እንዳለ ቃጠሎ ደርሰበት የነበረው የኢትዮጵያ አየር መንገድ 787 ድሪም ላይነር አይሮፕላን አገልግሎት ጀምሯል ይላል። አይሮፕላኑን የገጠመው ቦይንግ እንደሆነና የጥገናውና የመልሶ ማስተካከሉ ሥራ ሁለት ወራት እንደፈጀ ጋዜጣው ጠቁሟል። አይሮፕላኑ ከ19 ቀናት በፊት ከጀርመን ፍራንክፈርት ወደ አዲስ አበባ እንደበረረ ዩኤስኤ ቱዴይ ላይ የወጣው ዘገባ ገልጿል። ድሪም ላይነር በልዩ ብቃቱና ዘመናዊነቱ የተደነቀ አይሮፕላን ሲሆን የነዳጅ ዘይት ፍጆታን በ20 ከመቶ እንደሚቆጥብ፣ የበካይ ጋዝ ልቀትንም ከሌሎቹ አይሮፕላኖች በ20 ከመቶ እንደሚቀንስ ዩኤስኤ ቱዴይ ላይ የወጣው ዘገባ አውስቷል። ኒውዮርክ ታይምስ ጋዜጣ በበኩሉ ከሳውዲ አረቢያ ስለ ወጡት ኢትዮጵያውያን ያቀረበው ዘገባ መሐመድ ጀማል የተባለ ወጣት ኮሌጅ ገብቶ ከወጣ በኋላ በአብዛኛው በእግሩ በጅቡቲና በየመን በኩል ተጉዞ ሳውዲ አረቢያ እንደ ገባ እዛም በዘበኛነትና በአስተናጋጅነት እንደ ሰራ ይገልጻል። ኑሮው ቀላል ባይሆንም ክፍያው ጥሩ እንደ ነበረ መሐመድ ጀማል ገልጿል። ሳውዲ አረቢያ ሕጋዊ ፈቃድ የሌላቸውን የውጭ ሀገራት ተወላጆች ከሀገሯ ለማስወጣት ባደረገችው ውሳኔ መሰረት 150 ሺህ የሚሆኑ ኢትዮጵያውያን ወደ ሀገራቸው ተመልሰዋል። እነዚህ ሰዎች ወደ ሀገራቸው ብዙ ገንዘብ ይልኩ የነበሩ ናቸው። የኢትዮጵያ ኢኮኖሚ በዓለም በከፍተኛ ፍጥነት በማደግ ላይ ካሉት ሀገሮች ኢኮኖሚ አንዱ ቢሆንም አሁንም ሀገሪቱ በድህነት መፈረጁ አልቀረም። መሐመድ ጀማልና አምሳ የሚሆኑ ከሳውዲ አረቢያ የተመለሱ ኢትዮጵያውያን ከድህነት ለመውጣት ትተዋት ወደ ሄዱት ከተማ ለመመለስ ነው የተገደዱት። አምስት ሺህ የሚሆን ህዝብ የሚኖርባት ሌጓማ ከተማ ወጣቶች ከመላ ጎደል ሁሉም በድህነት ምክንያት ወጥተው ነበር። ሌጓማና አካባቢዋ ሙስሊሞች የሚኖሩባት ሲሆን የቤተሰቦቹ ትንሽ የጭቃ ቤት የተሠራው ልጃቸው በላከላቸው ገንዘብ ነበር። ብዙዎቹ በሌጓማ ከተማ ያሉት መኖሪያ ቤቶች፣ ሱቆች፣ መስጊዶችና ትምህርት ቤት የተሠሩት በሳውዲ አረቢያ ይሰሩ ከነበሩት ልጆቻቸው በተላከ ገንዘብ ነው። የኢትዮጵያ መንግሥት ተመላሾቹን ለመርዳት 26 ሚሊዮን ዶላር መድቧል። ይኸው ገንዘብ የራሳቸውን ንግድ መክፈት ለሚፈልጉ የሚረዳ ነው። ይሁንና የገንዘቡ መጠን የተመደበው ተመላሾቹ 30 ሺህ ይሆናሉ በሚል ግምት ነበር። አሁን ግን 150 ሺህ ገደማ ሆነዋል። ኢትዮጵያውያኑ ሰራተኞች በሳውዲ አረቢያ ይሰሩ በነበረበት ጊዜ ብዙ ስቃይ እንዳሳለፉ ተደጋግሞ ሲነገር የነበረ ጉዳይ ነው። ይሁንና በወር 780 ዶላር አገኝ ነበር ያለው ጀማል መሐመድ በሰላም ለመመለስ ከቻለ እንደ አማራጭ እንደሚያዩው ገልጿል። ከሳውዲ አረቢያ ጋር ያለው ዲፕሎማሲያዊና የንግድ ግንኙነት እንደማይለወጥ የኢትዮጵያ መንግሥት አስታውቋል። ሳውዲ አረቢያ ከቻይና ከቱርክና ከህንድ ቀጥላ ትልቋ የማዋዕለ ንዋይ አፍሳሽ ናት። የሳውዲ አረቢያ የንግድ ሰዎች በ369 ሚሊዮን ዶላር የሚገመት ገንዘብ ለማዋዕለ ንዋይ እንዳፈሰሱ ኒውዮርክ ታይምስ ጋዜጣ ላይ የወጣው ዘገባ አውስቷል። ዎል ስትሪት ጆርናል የተባለው ጋዜጣ ደግሞ የኢትዮጵያ ቴሌኮሚኒኬሽን ከቻይናው ዚቲኢ እና ህዋይ ጋር ያለው ውል ነቀፌታ እያስከተለ እንደሆነ ጠቁሟል። ዚቲኢ የቴሌኮሚኒኬሽኑን መሠረተ ልማት ለመገንባት የገባው ኮንትራት ኢትዮጵያን ብዙ ገንዘብ እያስወጣ ነው ሲሉ የኢትዮጵያ ባለሥልጣኖች ለኩባንያው ያቀረቡት ቅሬታ ከችግሮቹ አንዱ እንደሆነ ጋዜጣው ጠቅሷል። ዚቲ እንደ አውሮፓ አቆጣጠር በ2006 ዓ ም ከኢትዮጵያ ጋር አብይ የቴሌኮሙኒኬሽንስ ኩንትራት ለማድረግ ምዕራባውያን ተወዳዳሪዎችን ለማሸነፍ የቻለው የአንድ ነጥብ አምስት ቢሊዮን ዶላር ብድር በዝቅተኛ ወለድ ለመስጠት በተደረገው ስምምነት መሰረት ነው። የዝቅተኛ ወለዱ ብድር የሰጠውም የቻይና የመንግስት ባንክ እንደሆነ ጋዜጣ አውስቷል። የኢትዮጵያ መንግስት ዚቲኢ የቴልኮም እቃዎችን ለብዙ ዓመታት እንዲያቀርብ ኩንትራት ሲሰጠው የራሱን ብዙ ኩባንያዎችን የማወዳደር ሕግ ችላ ማለቱን እንደሚያሳይ የዓለም ባንክ ያደረገው ጥናት አመልክቷል። ኢትዮጵያ ባለፈው ሐምሌ ወር ዚቲ ኩባንያ በጥቅሎች መያዙን ትታ ህዋይ ቴክኖሎጂ ከተባለው ዋና የዚቲ ተቀናቃኝ ኩባንያ ጋርም ውል ፈረመች። ሁለቱ ኩባንያዎች በህብረት የ1.6 ቢሊዮን ዶላር ገንዘብ አቅርበዋል። ዚቲ ኩባንያ የኢትዮጵያን ሕግ እንደሚያከብር ቃል አቀባዩ ገልጿል። የዓለም ባንክ ዘገባ እንደሚለው የኢትዮጵያ ባለሥልጣኖች ለውጥኑ እንዲወዳደሩ ስምንት ኩባንያዎችን ጋብዘናል ሲሉ ለመርማሪዎቹ ተናግረዋል። የህዋይ የኢትዮጵያ ክፍል ዋና ኃላፊ ቶኒ ዶዋን ስለ ቴልኮም አገልግሎት ድክመትና የተንቀሳቃሽ ስልክ ኔትወርክ መቆራረጥ ችግር መኖሩን እንደሚገነዘቡ ጠቁመዋል። የዚቲኢ የኢትዮጵያው ክፍል ኃላፊ ጃቸንም ስለ ኔትወርኩ በትክክል አለመስራት እንደሚያውቁ ገልጸዋል። ችግሩ የተፈጠረው ቀጣዩ የኮንትራት ዙር በመዘግየቱና የኢትዮጵያ ቴልኮም ቸልተኝነት ነው ብለዋል። ኔትወርኩን በሚገባ መጠበቁና መንከባከቡ የእኛ ተግባር አይደለም። ለኔትወርኩ ጥራት ዋስትና እንሰጣለን። መሠረታዊው ጣቢያችን የመብራት ኃይል እንዲያገኝ በማድረጉ ተግባር ደግሞ እናንተ ዋስትና እንድትሰጡን ያስፈልጋል ብለዋል። ቻይና ኢትዮጵያ ከገባች ከአስር ዓመታት በላይ ሆኗል። የሁለቱ ሀገራት ግንኙነት እየተጠናከረ የሄደውም ከስምንት ዓመታት በፊት ከተካሄደው አጨቃጫቂ ምርጫ በኋላ ነው። በዛን ጊዜ የሟቹ ጠቅላይ ሚኒስትር አቶ መለስ ዜናዊ የምዕራቡ ዓለም ወዳጅነት አያስተማምንም በሚል እምነት ከቻይና ጋር መልካም ግንኙነት መስርተው ከሰባት ዓመታት በፊት ከዚቲኢ ጋር የቴሌኮም ስምምነት ፈረሙ። የዚቲኢ ኩባንያ ኢትዮጵያ ውስጥ ሁለት ሺ የተንቀሳቃሽ ስልክ መተላለፊያ ቦታዎችን እንደ ሠራ በከባዱ መልክዓ ምድራዊ አቀማመጥ አምስት ሺ ማይል የሚሆን የፋይበር ኦፕቲክ ኬብሎችን እንደ ዘረጋ የተንቀሳቃሽ ስልክ ተጠቃሚዎች ብዛት ከዘጠኝ ዓመታት በፊት ከነበረው አንድ ሚሊዮን ገደማ አሁን አስራ ሁለት ሚሊዮን እንደ ደረሰ ዎል ስትሪት ጆርናል ጋዜጣ አውስቷል። ይኸው የተንቀሳቃሽ ስልክ ኔትወርክ በተለይም የአርሶ አደሮችን የግብይት ስርዓት እንዳቀለለ ጋዜጣው አውስቷል። በሌላ በኩል ግን ኔትወርኩ በሚገባ አይሰራም የሚል ምሬት አለ። በተለይም በአዲስ አበባ የተንቀሳቃሽ መረቡ ስለሚጨናነቅ አንዳንዴ ቀን ላይ የማይሰራበት ጊዜ እንዳለ ዎልስትሪት ጆርናል ጋዜጣ ላይ የወጣው ዘገባ ጠቁሟል። አድማጮች፣ የዛሬው ኢትዮጵያ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።